ጋዜጠኛና ጸሐፊ መዓዛ አክሊሉ ወይም ሀደራ በስነ ፆታ ጉዳይ ትኩረት ሰጥተው ከሚጽፉ ወጣት ሴት ጋዜጠኞች በግንባር ቀደምትነት ትቀመጣለች። በ በ2008 በኢትዮጵያ የአሜሪካን ኤምባሲ ድጋፍ ውሀ በዘ ፆታ የተሰኘ አጭር አስተማሪ ፊልም ጽፋ ዳይሬክት አድርጋለች። ራይተርስ ስፔስ አፍሪካ ላይም ከአምስት በላይ ጽሁፎችን አሳትማለች። መዓዛ የስነ ጾታ ችግሮች ላይ የማህበረሰቡን እውቀት ለማጎልበት አፍሪካን ክሪኤቲቭ ማይንድስ የተሰኘ ድርጅት መስርታለች። አፍሪካን ክሪኤቲቭ ማይንድ አፍሪካ ካሉ ከአምስት ሀገራት በቅርቡ የተመሰረተ አንድ ድርጅት ነው። ከተለያዩ ከአምስት ሀገራት ከናይጄሪያ፣ ከሱዳን፣ ከታንዛኒያ፣ ከኡጋንዳ እና ከኬንያ ጨምሮ አሁን ፓርትነሮች አሉ። እዛ ያሉበት ሆነ በያገራቸው እሱ ጋር በትብብር የምንሰራ ነው። ምንድን ነው የምንሰራው? አፍሪካን ክሬቲቭ ማይንድ ሁላችንም በስነ ጥበብ ላይ ያለን ወይም ደግሞ ክሬቲቭ አርት ኢንዱስትሪ የሚባለው ላይ ስነ ጥበብ ላይ ያለን ሰዎች ሁነን በምንሰራው ስራ በዘርፋችንን የአፍሪካውያን ሴቶችን ማብቃት፣ ማስተማርና ስለተለያዩ ነገሮችን ማስተማር ነው ግን ይሄ የስነ ጥበባዊ መልኩን በተጠቀመ ማለት ነው። አሁን እኛ ጋር ያሉት በፈቃደኝነት የሚሰሩ የስዕል ባለሙያዎች ስላቸውን በመጠቀም እሱኛውን የራሳቸውን ጥበብ በመጠቀም ስለ ሴቶች የተለያዩ ነገሮች መግለጽ ይሞክራሉ። በእሱ አድርገን እናስተምራለን። በስነ ጽሁፍ ላይ ያሉት ደግሞ በስነ ጽሁፋቸው ታሪክ ሊሆን ይችላል፣ አጫጭር ግጥሞች ሊሆን ይችላል፣ በወለዶች ሊሆኑ ይችላሉ። እሱን በመጠቀም ስለተለያዩ ህብረተሰቡ ስለ ሴቶች ማወቅ አለባቸው የሚላቸውን ወይም ደግሞ ሴቶች ስለ ራሳቸው ማወቅ አለባቸው ስለ መብታቸው፣ ስለ ግዴታቸው፣ ስለሚደርሳቸው ጥቃት፣ ጥቃት ሲደርስባቸው የት መሄድ አለባቸው እነማን ያግዟቸዋል ያግዛችኋል? ከየትኛው መስሪያ ቤት ምን አይነት እርዳታ ማግኘት ይችላል? ወይስ ጥቃት ሲባል ምንድን ነው ጥቃት ራሱ ዲፊኒሽኑ? ከማብራሪያው ጀምሮ፣ ቤት ውስጥ ጥቃት ሲደርስ የሚሰማቸው አካል አለ ወይ? ለማን ነው መሄድ ያለባቸው? ከዛ ደግሞ ከትዳር አጋራቸው ላይ ጥቃት ሲደርስ ምንድን ነው የሚባለው? ከውጭ አካል ወይም ቤት ውስጥ ካለ በማህበረሰቡ ዘንድ ቤተሰብ ከምንለው ውጭ ያለው ጥቃት ሲደርስስ ማን ነው የሚባለው የት ነው የሚሄደው እንዴት ነው የሚደረገው የሚባለውን በአጠቃላይ ስነ ጥበባዊ በሆነ መልኩን ለህብረተሰቡ ለማስተማር የተደራጀ ነው። ኢትዮጵያውያን ሴቶችም ከሌሎች አፍሪካውያን ሴቶች ጋር ተመሳሳይ ችግሮችና ፈተናዎች እንዳሉባቸው የምትናገረው መዓዛ እንደዚህ አይነት ሀሳቦችን በጥበብ ስራዎችን በመጠቀም ወደ ማህበረሰቡ ማድረስ መልካም አማራጭ መሆኑንም ታምናለች ትሆናለች በቅርቡ አሁን አሁን እየሰራ ነው ያለውን ፕሮጀክት በታሪክ ውስጥ ያልተነገሩን ወይም ደግሞ ስንማር በደንብ ያላወቅናቸው ግን በጣም ጥሩ ስራ የሰሩ ትልቅ ስም ያላቸው አፍሪካውያን ሴቶችን ታሪክ በኮሚክ ቡክ መሰረት በኮሚክ ቡክ ወይም ደግሞ ኮሚክ ቡክ በሚለው ካራክተር ውስጥ ተጠቅመን ስለ እነዚህ ሴቶች ታሪክ መናገር ለወጣቱ አውጥቶ መስጠት፣ ከዛ በኋላ ወጣቱ በተለይም ደግሞ ሴቱ እንደንትና የምትላትን ሴት ከራሷ ማህበረሰብ ከራሷ ቋንቋ ከራሷ ካደገችበት አካባቢ የወጣች አንዲትን ሴት ለአሁኑ አሁን ላሉት ጀኔሬሽን አሁን ላሉት ወጣቶች መስጠት የሚል ፕሮጀክት የሚለው ነበር። አሁን ከዛ በተጨማሪ ከ የኢትዮጵያውያን ሴቶች ዳያር የሚል አፍሪካን ዳያሪስ ኦፍ ኢትዮጵያን ገርልስ የሚል አንድ ሁለተኛ ፕሮጀክት አለን። በዚህኛው ፕሮጀክት ምንድን ነው? ምን በተለያየ አገሪቷ ያሉ ከተለያዩ ቋንቋዎች ወስደን ያሉ ሴቶች በተለይ ደግሞ ከአስራ ሁለት ከአስራ አምስት ያሉ ሴቶችን አንድ ሳምንት ሙሉ ቀን ሙሉ የነበራቸው ሂደት እንዲጽፉ እናደርጋቸዋለን። በራሳቸው ቋንቋ በራሳቸው የስነ ጽሁፍ ብቃት በሰአቱ ባለባቸው ምንም ነገር ሳይጨመርም እንዲጽፉ እናደርጋቸዋለን። ከዛ በኋላ መልሰው ለህብረተሰቡ እናቀርበዋለን። ይሄም ምንድን ነው? ወላጆች ለልጆቻቸው በተለይ ለሴት ልጆቻቸው ነን ጫና እያደረጉ ነው፣ ሴቶቹ የሚያሳልፏቸው እኛ ገር ደግሞ በተለምዶ ወላጅና ልጅ አይነጋገርም። ቀን እንዴት ነበር የሚለው ነገር በጣም ይጎለናል። ይሄኛው ነገር እና ይሄንን ታሪክ ለቤተሰቦች ራሱ ማህበረሰቡ እራሱ እንዲያነቡት ይደረግ እና ሴቶቹ ምን እያሳለፉ እንዳለ ምን እንደሚያስብ ጭንቅላታቸው እያንዳንድ ሰው ሲነግራቸው እነሱ ጭንቅላት ላይ ምን እንደሚፈጠር እነሱ ስለ ራሳቸው ያላቸው እይታ፣ ስለ ቤተሰቦቻቸው ያላቸው እይታ፣ ስለ ማህበረሰቡ ያላቸው አመለካከት ሰው እንዲገባው፣ ወላጅም መለሳ ብሎ ልጄን ምን እያደረግኳት ነው ምን እያልኳት ነበር ለካ እንደዚህ ስላት እንደዚህ እየተሰማት እንደሆነ አላቅም ነበር ብሎ ከልጆቻቸው ጋር የመነጋገር ሀቢት እንዲኖር በግልጽነት የመነጋገር ባህል እንዲዳብር ምናደርገው እሱ ሁለተኛ ፕሮጀክት ችን ነው። ያው የአስተሳሰብ ለውጥ የሚጀምር ሁላችንም ለመለወጥ አስተሳሰባችን ለመለወጥ ራሳችን ስናዘጋጅ ነው። በብዛት የምንቸገ በግላችን የምናደርገው ወይም ደግሞ መስሪያ ቤታችን ላይ የምናሳየው ና ቤታችን መተን የምንሆነ የተለያየ ነገር ይሆናል። አንደኛው የምናደርጋቸው ነገሮች እያንዳንዱ የምናደርጋቸው ነገሮች ሰው ላይ ወይም ደግሞ ልጆቻችን ላይ የራሱን የቻለ ተጽዕኖ አለው እና ማስተዋል ስንጀምር ነው እንደ ግለሰብ ደግሞ እኔ በግሌ ምን ማድረግ እችላለሁ። እዚህ ለራሳችን እንዲደረግብን ማንፈልገው ነገር ወይም ደግሞ የራሳችን የሆነ ሰው እንዲጎዳብን በማንፈልገው መልኩ ሌሎቹን ላለመጉዳት መቆጠብ ነው። በመጨረሻም መዓዛ በስነ ጾታና በጥበብ ዙሪያ ለሚሰሩ ወጣቶች አፍሪካን ክሬኤቲቭ ማይንድስ ክፍት መሆኑን ገልጻ በፌስቡክና በድረገጻቸው በኩል እንዲያገኟቸውም ጋብዛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።